በህወት መሪዎችና የቀድሞ ከፍተኛ የመንግስት ባለስልጣናት እንዲሁም ወታደራዊ መኮንኖች ላይ በአጭር ጊዜ ውስጥ መደበኛ ክስ የሚከፈት መሆኑን ጠቅላይ አቃቤ ሕግ አስታወቀ። በአሰቃቂው የማይካድራ ጭፍጨፋ ላይ ከተሳተፉት መካከል የአብዛኞቹ ማንነት የሚታወቅ መሆኑን አቃቤ ህግ አመልክቷል። መለስካቸው አምሃ ተከታትሎታል። በፌዴራል ጠቅላይ አቃቤ ህግ የሙስናና የተደራጁ ወንጀል ጉዳዮች ምክትል ጠቅላይ አቃቤ ህግ ፈቃዱ ጸጋ በተለይ ለቪኦኤ እንደገለጹት በፍርድ ቤት የመያዣ ትእዛዝ ከተሰጠባቸው 349 የህወሀት የቀድሞ መሪዎችና ከፍተኛ የመንግስት ባለስልጣናት እንዲሁም ከፍተኛ ወታደራዊ መኮንኖች መካከል በህግ ቁጥጥር ስር የዋሉትን ጉዳይ ብቻ ያለጥርጥር መናገር እንደሚቻል ያስረዳሉ። ከእነዚህ ውጭ ያሉትን ግን የመከላከያ ኃይሉና የጸጥታ ኃይሉ እየተከታተሏቸው እንደሆነና እጅ ለመስጠት ፈቃደኛ ያልሆኑትም እርምጃ እየተወሰደባቸው እንደሆነ አስታውሰዋል። አሁን በሕግ ቁጥጥር ስር ባሉት በመቶ አራቱ ተጠርጣሪዎች ላይ ግን ምርመራው እየተገባደደ እንደሆነ ገልጸው፣ ሁሉም ወገን የሚጠብቀውን ፈጣን ፍትህ ተግባራዊ ለማድረግ እየተሰራ ነው ብለዋል። ምርመራ ጀምረን ወደ ማጠናቀቁ ይህን ማለት እያንዳንዱ እነዚህ ሰዎች የሰሯቸውን ወንጀሎች መርመራ ለመጨረስ አሁን በጣም ብዙ ጊዜ ይወስዳል። ምንም አያጠያይቅ ከመጀመሪያው ጀምሮ የፈጸሟቸውን ወንጀል ብለን የምንለይ ከሆነ ማለት ነው። ነገር ግን መከላከያ ሰራዊታችን ላይ ጥቃት ከፈጽ የፈጸሙበትን ድርጊት እና ለውዱን ተከትሎ ሀገር ላይ ጦር ለማንሳት ያደርጉ የነበሩ ስራዎችን በከፊል ወደ ማጠናቀቁ ይሄድን ነው። ስለዚህ ምርመራ ላይ ብዙ የምንቆይበት ነገር አለ የሚኖረው በአጣራ ነው። ልክ በአስራ ዘጠና ነው ማስራ ሰባት ነው ልክ ሲመስተር ሌላውን ደግሞ በሂደት ከጀመር ለክስ እንድን መሰረት የሚከለክለን ነገር ስለሌለ፣ በሁለተኛ ጊዜ ቀጠሮ ነው። እንደምታውቀው አሁን ለምሳሌ ጦርነት ቦታው እዛ ከዋሻ ውስጥ ከዚ የመጡ ሰዎች ጊዜ ቀጠሮ ይጠይቅባቸው። ህዝብም መንግስትም የተፋጠነ ነገር ይፈልጋል። ህዝብ ማየት ይፈልጋል። ስለዚህ ከ ሊቱ ሰለባዎች ማንጻር የተፋጠነበት ይፈለጋልና ና ብዙ የተንዛዛ ነገር አይፈለግም። በማይካድራ የተፈጸመውን አሰቃቂ ብሔር ተኮር ጭፍጨፋ በተመለከተ ከአቃቢ ሕግ በቅርቡ የተሰጠው መግለጫ እንደሚጠቁመው ድርጊቱን የፈጸሙትን ሰዎች ሁለት መቶ ሰባ ዘጠኝ እንደሆኑ ለይቶ አስታውቋል። ይህ በእርግጠኝነት የተነገረ መረጃ መሰረቱ ምንድን ነው ሲል ቪኦኤ ላቀረበው ጥያቄም ምክትል ጠቅላይ አቃቤ ሕግ ምላሽ ሰጥተዋል። ከሁለት መቶ ሰባ ዘጠኙ ሰዎች ውስጥ ሀያ ስምንቱ ሰው ብቻ ነው በስም ብቻ የለየናቸው። ሌሎቹም ብዙዎቹን እስከነ አባታቸው ሌሎቹንም እስከነ አያታቸው ተለይተዋል። ከዛ ውጪ ከባንክ እና ከተለያዩ ቀበሌ ከሌሎችም ፎቶቸው ተፈልጎ በፎቶግራፍም ጭምር አይደንቲፋይ እንዲሆኑ ተደርጓል። እዚህ ወንጀል ላይ የተሳተፉት ብዙዎቹ ማለት ነው፣ ሀያ ስምንት ሰዎች በስም ብቻ የተለዩ አሉ። እስከነ አባታቸው ያልተለዩ አሁን የደረሰብንበትን ያሳወቅ ነው። በሂደት ቁጥሩ ሊጨምር ይችላል። እነዚህም ደግሞ እስከነ አባታቸው እስከነ አያታቸው እየተለዩ ሊሄዱ ይችላሉ። ከሀያ ስምንቱ ስትቀነስ እንግዲህ አንስ ሌሎቹን እስከነ ሙሉ ስማቸው አይደንቲፋይ ያደርገናል። ከፊሎቹን ደግሞ አይደንቲፋይ ማድረጉ ስማቸው ብቻ ሳይሆን በፎቶግራፍ ማስደግ የቀሩት የት እንዳሉ ይታወቃሉ ማለት ነው። አሁን ያልተያዙ ወታደሮችም ባለሀብቶችም የፖሊስ የሚሊሻ አባላት ሁሉ ወደዛ ነው የተሻገሩ። ተጉዞዎቹ የተወሰኑት ደግሞ ወደ ፊሬ መስመር የሄዱ ሰዎች አሉ። በሂደት አሁን በህግ ማስከበር ረገድ እየተፈልጉ እነሱ በሂደት የምናገኛቸው ነው የሚሆነው። ግጭቱ በህግ ማስከበሩ ወቅት ደግሞ የተደመሰሱ ሊኖሩ እንደሚችሉ የምንጠረጥርበትም ሁኔታዎች አሉ። ከሀገር ውስጥም ከውጭም አንዳንድ ወገኖች እንደሚሉት ከሆነ ግን ይህን የወንጀል ድርጊት የፈጸሙት አሁን የኢትዮጵያ መንግስት የሚከሳቸው ኃይሎች ሳይሆኑ ሌሎች ኃይሎች እንዳደረጉት ነው የሚናገሩት። ይህን አቃቢ ህግ አለኝ ከሚለው ማስረጃ አኳያ እንዴት ያብራረዋል? ይህን ጥያቄ ነበረ። ሁለት መቶ አርባ አምስት ምስክሮች ቃል እንዲገባ ከአንድ ወገን አይደለም። ይሄ ሰው ያው እዚህ ሀገር የብሄር ችግር አለ እዚህ ቦታው ከለ ስለሚጠየቅ ሰዎች ብቻ አይደለም ቃላቸውን የሰጡት ሰዎችን ያዳኑ በቤታቸው አስገብቶ አንዳንዶቹ መጀመሪያ እኔ እንግደሉ ብሎ ላያቸው ላይ ተኝቶ ያዳኗቸው ሰዎች ጭምር ነው ምስክርነት ቃላቸውን ይሰጡ የመጭተሃሪት አባላት ፖሊሶች ጭምር ናቸው ምስክር ይሰጡ። ስለዚህ ይሄ ጨፍጨፋ ጭቁደረጠሞ ብሎ ለማሳበበት እሱ የሚመች አይደለም የሚሆንም አይደለም። በአደባባይ ነው በቀን የተጀመረ ነው ዘመቻው። ስለዚህ ልትለብቁ ምትችለዋለ። ይህንን ያህል ሰው እኮ ገለ በአደባባይ ቤት ለቤት ተዞሮ ተጨፍጭፎ ለመደበቅ እንኳን የሚመች አይደለም። ስም ሊሰጡት አይችሉም። እና በግልጽ ማን እንደፈጸመው ምርመራው አይደንቲፋይ አድርጓል። እሱ ጋር ችግር የለብንም። ማን እንደፈጸመው ስለ እስከ ግለሰብ ቀደም እንዳልኩት ሆነ ከነባት ከናያት በመለየት በምስል በማስደገፍ ጭምር እየተሰበሰበ በደንብ ፕሮፌሽናሊ የተካሄደበት ሳይንሳዊ ምርመራ ዘዴዎችን ለመጠቀም የተሞከረበት ነው። በዚ ሀገር ባለን የምርመራ ቴክኒክና ብቃቶች ሁሉ ተጠቅመን የሰራ ነው ስራ ነው በዘገየ ጊዜ ማለት ወደ ምርመራ የገባ ነው። በአካባቢው የህግ ማስከበሩ ምክንያት የተወሰኑ የጸጥታ ችግሮች ነበሩ። በጥቅምት ሰላሳ ላይ ነው ወንጀል የፈጸመው። አስር ቀን ዘግተን የገባ ነው ምርመራውን ለመመርመር። ኢኔብሊንግ ኢንቫይሮመንት እስኪፈጠም ነው ሁኔታ የተቆየው። በፍጹም ገለልተኝነት ነት የተሰራ ማን እንደፈጸመው አይደንቲፋይ አድርገናል እና እሱ ችግር የለውም። ቁጥሩ ግን ተጋኗል ብላችኋል። በፊት የተገለጸው ከስድስት መቶ እስከ ሰባት መቶ ከዚያም በላይም ሄደዋል። እርግጥ አሁን ከዚያ በጣም ቀንሰዋል ነው የምትሉት ወይንስ እንዴት ነው? እሱ ያልቆጣ አሁንም የሶስትም የአምስትም ሰው አስርም ሰው ልዩነት ቢኖረው ፎርማል የመጨረሻው ኦፊሻል መረጃ ከመጣ በኋላ ቢወራ ይሻላል ብለን ነው። ምክንያቱም የገና ቡድኑ ከእያንዳንዱ አስከሬን መርምሮ ሪፖርት እያዘጋጀን ያለው በዚህ ሂደት ውስጥ የተፈጥሮ ሞት የሞቱ ሰዎች አይዴንቲፋይ የተደረጉ ካሉ እዚህ ቁጥር ውስጥ እንዳንደምር እንፈልጋለን። ቁጥር ይቅርታ፣ በዚህ በዛ ያል እያስተካከል ናንሄልም የመጀመሪያው አካባቢ ቁጥር ግነት ነበረበት። ምክንያቱንም ነው አስቀምጠናል። ምክንያቱም የመጀመሪያው ቆጥሮ እየተናገረ ሰው የለም። ስሜቱን ነው ሰው ሲናገር የነበረው። አስቸጋሪም ነው አስከሬን፣ አንዱ ሶስት ብለህ የምትቆጥረው አይደለም። የቅብረት ፈጻሚዎች ናቸው ለሁላቻችን ምንጭ የነበሩት። እኛ ራሳችን መጀመሪያ አካባቢ ላይ በነበረን ማስረጃ ልክ ወደ ስድስት መቶ ዘጠና ምናምን ሰው ሞቷል ነው ከነዚህ ሰዎች ቃል የተቀበልነው ቃል ተቀብለ መጨረሻ ላይ እነዚህ ሰዎች ያቀባር አስፈጻሚዎች ባሉበት ነው እያንዳንዱ ጉርጓድ እየተከፈተ በቪዲዮ እየተቀረጠ እነሱም እየቆጠሩ የሕክምና ባለሙያዎች ደግሞ እያንዳንዱ የሞት ምክንያት ስለሆነ አይደንቲታ የሚያደርጉ ከቻሉም መታወቂያ ሙከሴ ውስጥ እያዩ አንዱ እያሉ ጭምር ስለሆነ ሲሰራ የነበረው አረጋግጠዋል። ምክንያቱንም ተናግሯል። መጀመሪያ አካባቢ ላይ ግድያም ከፈጸሙ በኋላ አስከሬኑን ከከተማ ወስደው አውጥተው ስለሆነ ጥሎ የነበረው እሱም ሰብስበህ ስታመጣ ፈጥሮ ሽታ ስታለ እያንዳንዱን ለመቁጠር የተቸገሩበት ሁኔታዎች ነው የነበሩ። ስለዚህ በጉድጓድ ልክ ነው ያገኘ ነው። ምስክሮቹ የንግዱን ያህል ጉድጓድ እንደውም ከዚያ በላይ አግኝተናል እኛ እነሱ ያልደረሱበትን። በቁጥር ግን ልዩነቶች መኖሩን አግኝታ አድርገናል። በጣም መሰግናለሁ አቶ ፈቃዱ ጭጋ ስለትብብሮ